ባለፉት ዓመታትና ወራት በተለይም ብሪታንያ ከህብረቱ ለመውጣት ከወሰነች በኋላ የአውሮፓ ህብረት በበርካታ ችግሮች ተተብትቦ መያዙና ቀጣይነቱን ከጥያቄ ውስጥ ገብቶ መክረሙ የሚታወቅ ነው። በአሜሪካም በህብረቱ አስፈላጊነትና ጠቃሚነት ላይ ጥያቄ የሚያነሱ ፕሬዝዳንት ወደ ስልጣን መምጣታቸውና አሁንም ድረስ የቀጠለው የአሸባሪዎች ጥቃት ህብረቱን ለአክራሪ ብሔረተኛ ፖለቲከኞች አጋልጦት ቆይቷል። ይሁን እንጂ ባለፉት ስድስት ወራት በኔዘርላንድስ፣ በኦስትሪያና በተለይም ደግሞ በቅርቡ በፈረንሳይ የተደረጉት ምርጫዎችና የተገኙት ውጤቶች ህብረቱ እንዲያንሰራራና ተጠናክሮ እንዲቀጥል አድርገውታል ነው የሚባለው። ከሳምንታት በፊት በብሪታንያ በተደረገው ምርጫም ከህብረቱ መውጣትን የደገፉት ኃይሎች የተፈለገውን ያህል ድምፅ አለማግኘታቸው ህብረቱን እንዳጎለበተው ነው የሚታመነው። በመሆኑም የአሁኑ ጉባኤ በአውሮፓዊ አጀንዳ የተመረጡት የፈረንሳይ ፕሬዝዳንት ሚስተር ኢማኑዌል ማክሮን የተገኙበትና ብሪታንያን ከህብረቱ በወጉን ለማስወጣት ጉልበት አንሷቸዋል የሚባሉት ወይዘሮ ቴሬዛ ሜይም የተሳተፉበት የህብረቱ አንድነት ግን ተጠናክሮ የታየበት ሆኖ ታይቷል። የህብረቱ መሪዎች በተሻለ የመግባባትና የአንድነት መንፈስ በአጀንዳዎች ላይ ተወያይተው አሸባሪነትን ለመከላከልና ለመዋጋት በጋራ የሚያደርጉትን ጥረት በመቀጠል አክራሪ አስተምህሮቶችን በኢንተርኔት እንዳይሰራጩ የሚያስችሉ ህጎችንና አሰራሮችን ለመተግበር ጭምር ወስነዋል። በኢንተርኔት የሚሰራጨውን አክራሪነት እንዴት ለመከላከል እንደታሰበ የካውንስሉ ፕሬዚዳንት ሚስተር ቱስክ ሲያብራሩ የማህበራዊ መገናኛ ዘዴዎች ኩባንያዎች የአሸባሪዎች አስተምህሮ በኢንተርኔት እንዳይሰራጭ የበኩላቸውን እንዲያደርጉ ጥሪ አቅርበናል። ይህም እነዚህን አስተሳሰቦች መለየትና ማስወገድ የሚያስችሉ ቴክኖሎጂዎችን ወይንም መሳሪያዎችን በስራ ላይ ማዋል ማለት ነው። ካስፈለገ በእኛ በኩል ተጨማሪ ህጎችንም ለማውጣት ዝግጁ ነን በማለት ጥሪው ኩባንያዎቹ በኢንተርኔት የሚበተኑ አክራሪ አስተሳሰቦችን የሚከታተሉና የሚያስወግዱ ፕሮግራሞችን ወይም መሳሪያዎችን እንዲገጥሙ የሚያሳስብ መሆኑን አስታውቀዋል። ፕሬዚዳንት ቱስክ መሪዎቹ የአውሮፓ የጋራ ደህንነትና የመከላከያ ኃይል ለማደራጀትና ለማቋቋም ከስምምነት የደረሱ መሆኑንም አስታውቀዋል። መሪዎቹ ቋሚ የአውሮፓ የመከላከያ ትብብር ተቋም ለመመስረትም ወስነዋል። ይህ እርምጃ ህብረቱ አንድ የጋራ የመከላከያ ኃይል ለመመስረት የሚያስችለው ታሪካዊ ውሳኔ እንደሆነም ፕሬዚዳንት ቱስክ አስረድተዋል። የፓሪሱን የአየር ለውጥ ስምምነት ተግባራዊ በማድረግ በኩል ህብረቱ ግንባር ቀደም እንደሚሆን መሪዎቹ አረጋግጠው፣ ስምምነቱ በምንም አይነት ቢሆን ለዳግም ድርድር የማይቀርብ መሆኑም ተገልጿል። የብሪታንያው ጠቅላይ ሚኒስትር ለጉባኤው ያቀረቡት በብሪታንያ የሚኖሩ የህብረቱ ዜጎች መብት ጉዳይ ዋና መነጋገሪያ መሆኑ ግን እንደቀጠለ ነው። ወይዘሮ ሜይ ባቀረቡት እቅድ የአውሮፓ ህብረት ዜጎች አገራቸው ከህብረቱ ከወጣች በኋላ ከብሪታንያ እንወጣለን ብለው እንዳያስቡ ማረጋገጫ የሰጡ መሆኑን አስታውቀዋል። ህይወታቸውንና ስራቸውን በብሪታንያ ያደረጉ የህብረቱ ዜጎች ብሪታንያ ከህብረቱ ከወጣች በኋላ እንወጣለን ብለው እንዳያስቡ ላረጋግጥ እፈልጋለሁ በማለት አውሮፓውያኑ እንዲረጋጉና በህብረቱ ለሚኖሩ የብሪታንያ ዜጎችም ተመሳሳይ ሁኔታ እንዲፈጠር የሚጠይቁ መሆኑን አስታውቀዋል። ይህ የጠቅላይ ሚኒስትሯ እቅድ የሚያቅፈው በብሪታንያ ቢያንስ አምስት ዓመት የኖሩ የአውሮፓ ህብረት ዜጎችን ነው ተብሏል። የአውሮፓ ህብረት ከብሪታንያ ጋር በሚያደርገው የመለያየት ሂደት ድርድር የዜጎች መብት፣ የጋራ ወጮችና ከአይርላንድ ጋር ያለው የደንበር ጉዳይ ቅድሚያ እንዲሰጣቸው መጠየቁ የሚታወቅ ሲሆን ጠቅላይ ሚኒስትሯ ይፋ ያደረጉት የዜጎች ምብት ጉዳይ ጥሩ ጅምር ተደርጎ ተወስዷል። ይሁን እንጂ ሃሳቡ ጥቅል ከመሆኑም በላይ የዜጎችን ምብት የሚያስከብረውና የሚከታተለው የአውሮፓ ህብረት ወይንስ የብሪታንያ ፍርድ ቤቶች ናቸው በሚሉትና በሌሎችም ልዩነቶች እንዳሉ ነው የሚነገረው። ገበያው ንጉሴ ለዶይቼ ቬለ ራዲዮ ብራስልስ።